ዛሬ የዚህ የፈረንጆቹን አዲስ ዓመት ስናስብ እኔ ደግሞ ለእኛም አንዳንድ መንፈሳዊ መመሪያ የሚሆኑ በልቤ የተቀመጡ ሀሳቦችን ከዚህ ከኤፌሶ ምራፍ አራት ከቁጥር አንድ እስከ ስድስት ባለው ክፍል ላይ የተዘጋጀ መልእክት አለኝ እና ይህንን አብረን እናያለን እና የመልእክቱ ዋና ርዕስ ወጥ የሆነ ተግባራዊ ክርስትና የሚል ነው እና የክርስትና እምነት ወጥ የሆነ ተግባራዊ የሆነ እምነት ነው። እና ይህንን ወጥ የሆነ ተግባራዊ እምነት እንዴት ነው ወጥ በሆነ መንገድ ልናከናውነው የምንችለው? አመቱን በሙሉ ዘመናችንን በሙሉ እና በተለይ በዚህ በ2018 የሚለውን ሀሳብ ለማስረጽ ነው። እዚህ ይህን መልእክት እንትንምለው ጉሮሬ ትንሽ ጤናማ ስለ አይደለ ፈቀስቀስ ብዬ እናገራለሁ ግን በሰዓቴ ጨርሳለሁ። እንደምታውቁት የእውነተኛ እምነት መግለጫው እውነተኛ እምነት መግለጫው ምንድን ነው? እውነተኛ አማኞች መሆናችንን የሚያሳየው አንድና አንድ ነገር እምነታችንን በተግባር መኖራችን ነው። አንዳንድ ሰዎች ሃይማኖት አለኝ ይላሉ፣ እምነት አለኝ ይላሉ። ውጫዊ ነገር ላይ ትኩረት ያደርጉና ውስጣቸው ግን እና የሚሰሩት ነገር እናምናለን ከሚሉትና ጋራ በጣም የተቃረነ ነው። እና ከዚህ የተነሳ ተግባራዊ ህይወት የሌለው እምነት ባዶ እንዲሁም የሞተ ነው ነው የሚለው መጽሐፍ ቅዱስ። ራእይ ላይ ስትመጡ ስም አለህ ሞተሃል ብሎ ጌታ ኢየሱስ ክርስቶስ ለዚች ቤተ ክርስቲያን ነው በተለይ ለኤፌሶን ቤተ ክርስቲያን ሲናገር የነበረው እና የክርስትና እምነት ታዲያ የተግባር እንቅስቃሴ ፍጹምነት የሚታየው የተግባር የህይወታችን ተግባር ፍጹምነት የሚታየው ከሁለት አቅጣጫ የተነሳ ነው። አንደኛ ከራሱ ከእግዚአብሔር ጋር ካለን ግንኙነት የተነሳ ነው። ሁለተኛ ከሰዎች ጋራ ካለን ግንኙነት የተነሳ ነው። ከሰዎች ጋር ያለን ግንኙነት ከእግዚአብሔር ጋር ያለንን ግንኙነት ራሱ እግዚአብሔር ነው የሚያውቀው። ግን ከሰዎች ጋር ያለን ግንኙነት ጤናማ ነው ወይ ክርስትናችንን የሚያጎላና የሚያሳይ ነው ወይ? እነዚህ እነዚህ ነገሮች በተግባር እንድናስስ እግዚአብሔር አምላካችን ይፈልጋል እና በእርግጥ እነዚህ ነገሮች ሁሉ በምንገኝበት ሁኔታ ውስጥ ሁሉ መገለጥ አለባቸው። በስራ ቦታ ይሁን፣ በትምህርት ቦታ ይሁን፣ በአገልግሎት ቦታ ይሁን፣ በቤተሰብ ውስጥ ይሁን፣ በተለያየ ሁኔታ ውስጥ ይሁን፣ ይሄ ተግባራዊ ነገር መታየት አለበት። እና ታዲያ እኔ እዚህ ጋር ምን ብያለሁ? እግዚአብሔርን ማገልገል ያለብን በውጫዊ ስራዎች ላይ ብቻ አይደለም፣ ነገር ግን በትህትና በትዕግስት፣ በልበ ሰፊነት በፊቱ እሱን ለማስደሰት በማሰብ ሁሉ መሆን አለበት። ስለዚህ ሐዋርያው በዚህ በኤፌሶን መጽሐፍ ላይ ሲናገር በነገራችን ላይ የኤፌሶን መጽሐፍ ሁለት ዋና ዋና ክፍሎች አሉት እና ስድስት ምዕራፎች አሉት ምዕራፍ አንድ እስከ ምዕራፍ ሶስት ስለ ዶክትሪን ነው የሚናገረው ስለ መሰረተ የክርስትና እምነት ትምህርት ነው ምዕራፍ አራት እስከ ምዕራፍ ስድስት ያንን ዶክትሪን እንዴት በህይወታችን መኖር ስላለብን ነው የሚናገረው። እና ይህንን በህይወታችን ክርስትናን የተማርነውን ትምህርት የተቀበልነውን እምነት እንዴት መኖር እንዳለብን የሚለውን ክፍል ሲጀምር ነው። እዚህ ጋር ተግባራዊ ክርስትና ህይወት ተግባራዊ መሆን እንዳለበት እየተናገረ ያለው። እና ለነገሩ ደብዳቤው የተጻፈው ሮም ውስጥ ነው። ሮም እስር ቤት ውስጥ ሆኖ ነው ጳውሎስ የጻፈው እና እስር ቤት ውስጥ ያለ ሰው ደብዳቤ ከጻፈ ምን ሊጽፍ እንደሚችል ማንም ሰው መገመት ይችላል ብዬ አስባለሁ። እስር ቤት ውስጥ ደብዳቤ የሚጽፍ ሰው ሳሙና ፈልጋለው፣ እንደዚህ ፈልጋለሁ፣ እንደዚህ ፈልጋለሁ፣ እንደዚህ ፈልጋለሁ እና ባካችሁ በዚህ በዚህ በኩል እርዱኝ የሚል አይነት መልእክት ይጽፋል ተብሎ ይገመታል። ግን ጳውሎስ እንደዛ አላለም። ጳውሎስ እየጻፈ የነበረው ለራሱ ጥቅም ሳይሆን ለኤፌሶን ቤተ ክርስቲያን ውስጥ ያሉ ሰዎች በክርስቶስ ኢየሱስ ባለው እምነት በተግባር እምነቱን መኖር እንዴት እንደሚገባቸው እና ተግባራዊ ሕይወት ማሳየት እንዳለባቸው ነበር እየተናገረ ያለው። እና እንግዲህ እኔ ይሄንን ሀሳብ ሳመጣ እውነተኛ ክርስትና ወጥነት ያለው ወጥ የሆነ እምነት ነው እና በተግባር የሚገለጥ እምነት ነው። አፋዊ ክርስቲያኖች ሆነን እንድንኖር እግዚአብሔር አምላካችን አይፈልግም። እውነተኛ ተግባራዊ ክርስቲያኖች ሆነን እንድንኖር እግዚአብሔር ይፈልጋል እና በዚህ በ2018 ታዲያ እግዚአብሔር አምላካችን ወጥነት ያለው ተግባራዊ ክርስትናን እንድንኖር እንዲረዳን ማሰብና በዛ አቅጣጫ መሰረት አይምሯችንን ማስተካከል እጅግ ያስፈልጋል። ይህንን ወደ ነጥቦቼ ከመምጣቴ በፊት ግን አንድ ማሳሰቢያና ማስጠንቀቂያ እኔ ራሴ መስጠት እፈልጋለሁ። ምንድን ነው መሰላቸው አንዳንድ ሰዎች አሁን አሁን ክርስትና እምነት የሚሰጠውን የሚጠይቀውን ተግባራዊ ህይወት ከመኖር ይልቅ አንዳንድ ነገሮችን ወደ ኋላ ትቶ የእግዚአብሔርን ነገር ከማስቀደም ይልቅ ሌሎች ነገሮችን ማስቀደም በጣም ብዙ የሚጠቅማቸው ይመስላቸዋል እና በዚህ በጣም ብዙ የተጎዱ ሰዎች አሉ። አንደኛ ህሊናቸው ይጎዳል። ሁለተኛ የሚሰሩት ነገር በሙሉ የተሳካና የሰመረ ሊመስላቸው ይችላል፣ ግን አይደለም። ስለዚህ ክርስትና ተግባራዊ ቅድሚያ የሚሰጣቸው ነገሮች አሉ እና እነዚህ እነዚህን ነገሮች እንድናስስ ነው ዛሬ የምፈልገው እና የመጀመሪያው ነጥቤ ታዲያ የሐዋርያው ማሳሰቢያ ይዘት የሚል ነው። እንግዲህ ቁጥሩን እንዳነበብኩላችሁ ሐዋርያው ቅዱስ ጳውሎስ ምንድን ያለው ቁጥር አንድ ላይ እንግዲህ በጌታ እስር የሆንሁ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ብሎ ነው የሚናገረው። እና የቁጥር አንድ ማሰሪያ አረፍት ቃል የሆነው ይሄ እለምናችኋለሁ የሚለው ቃል ነው። እና የሐዋርያው ማሳሰቢያ እለምናችኋለሁ በሚል በልመና ቃል ነው የተቀመጠው። እና እኔ ይሄንን ሳስብ፣ እዚህ ጋ ያለውን ቁጥር ሳስብ ኤፌሶን ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ በጣም ብዙ ለፍቷል። እና ቢያንስ ቢያንስ ሶስት ዓመት ሙሉ ኤፌሶን ከተማ ተቀምጦ አገልግሏል ሐዋርያው ቅዱስ ጳውሎስ። እና ይህንን የምታገኙት ሐዋርያ ስራ ምዕራፍ ሀያ ላይ ነው። እና ሐዋርያ ስራ ምዕራፍ ሀያ በተለይ ቁጥር ሰላሳ አንድ ላይ እንደዚህ ብሎ ለኤፌሶን ሰዎች ሲናገር ታያላችሁ። ሶስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥሁ እያሰባችሁ ትጉ ብሎ ሲሰናበታቸው ተናግረዋል። እና ምንድን ያላቸው ሶስት ዓመት ሙሉ እያለቀሱ እያለቀሱ ይህ ትክክል አይደለም፣ ይሄ ኃጢአት ነው፣ ይሄ እግዚአብሔርን ደስ የማያሰኝ ነገር ነው እያልኩ እገስጻችሁ እንደነበረ ስንቶቻችሁን እያንዳንዳችሁን የእግዚአብሔር ቃል የሚናገረው ይህንን ነው እና እናንተ እንደ እግዚአብሔር ቃል አይደለም የምትኖሩት እያለ በእንባ ይናገራቸው እንደነበረ እና ያንን ደግሞ ሲጨርስ፣ ሶስት ዓመት አገልግሎትን ሲጨርስ ተሰብስበው እየሰሙት ሶስት ዓመት ሙሉ ሌሊትና ቀን እያንዳንዳችሁን በእንባ የገሰጽሁ ሳላቋርጥ እንደነበረ እያሰባችሁ እባካችሁ ባስተማርኳችሁ በተናገርኳችሁ ነገር ኑሩ ብሎ ሲናገር እናያለን። ያ መንፈስ ነው አሁንም እዚህ ሮም እስር ቤት ውስጥ ቁጭ ብሎ ይህንን መልእክት እንዲጽፍ ያስደረገው እና እለምናችኋለሁ ማለት ምን ማለት ነው? እባካችሁ ይሄ ነው የሚጠቅማችሁ፣ ይሄ ነው የሚበጃችሁ። ዓለምን መምሰል ይቻላል ግን ምንም ጥቅም የለውም። ለዓለም መኖር ይቻላል ግን ምንም ዘለቄታዊና ዘላለማዊ ትርፍ የለውም እዚህም እንኳን ደስታና ሰላም ሊኖረው አይችልም ዓለምን መምሰል ኃጢአትን መምሰል ስለዚህ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚለው እየለመናቸው ነው ያለው ባካችሁ ባካችሁ ባካችሁ እንደ ጌታ ቃል ኑሩ እና ከኃጢአት ተለዩ ከዓለም ተለዩ እና ጌታ ኢየሱስ ክርስቶስ ምሰሉ እያለ ይናገራቸው እንደነበረ ታያላችሁ ግን ለምንድን ነው እንደዚህ አይነት ልመና ለእንደዚህ አይነት ሰዎች መደረግ ያለበት? ሰዎች ሁሉ የየራሳቸውን ውሳኔ መወሰን አይችሉም ወይ? አንዳንድ ሰዎች እኔ የአባቴንም የእናቴንም የከሌንም የከሌንም ምክር አልፈልግም ትልቅ ሰው ነኝ፣ እንደፈለገኝ ነው ማደርገው ብለው ይናገራሉ። በተለይ ወጣቶች ይሄን መናገር ሲጀምሩ ገደል አፋፍ ላይ እንዳሉ ማሰብ አለባቸው። ለምን መሰላችሁ? እኛ ሽማግሌዎች የነበርነው ሰዎች ያለፍንበት መንገድ እናንተ አሁን የምታልፉበት መንገድ ነው እና የእኛ ምክር፣ የእኛ አስተሳሰብ፣ የእኛ አስተያየት በጣም በጣም ጠቃሚ ነው። ጤናማ ህይወት ልትመሩ የምትፈልጉ ከሆነ አይኔ አልፈልግም የእናንተ ምክር አልፈልግም የነከሌን ሀሳብ ምናምን የምንል ከሆነ እንጎዳለን። ምክንያቱም የህይወትን ልዩ ልዩ ፈተናዎች ገና አላያችሁምና እና ስለዚህ በከባድ ህመም ከመማር በቀላሉ ምክር መማርና መመለስ በጣም አስፈላጊ ነው። ለዚህ ነው ጳውሎስ እለምናችኋለሁ እኔ የሚመጣባቸውን ጥፋት አውቃለሁ፣ እለምናቸዋለሁ። እንዳውም ይገርማቸዋል። እዚሁ ሐዋርያ ሥራ ምዕራፍ ሃያ ላይ ምን ብሏል? እኔ ከሄድኩ በኋላ ጨካኞች ተኩላዎች የሆኑ አገልጋይ በአገልጋይ ስም መጥተው እንደሚበታትኗችሁ፣ እንደሚበሏችሁ፣ እንደሚጫወቱባችሁ ገና ገና ወደፊት ትንቢት እናገራለሁ ብሎ ሲናገር ሐዋርያ ስራ ላይ ለኤፌሶን ሰዎች ታነባላችሁ። እና ግን ለምንድን ነው ይሄ የሚያስፈልገው የሚለውን ስናገር ጥሪያችን ነው። ጥሪያችን ይሄ ልመና ያስፈልገዋል። አሁን ቁጥር አንድ ላይ ምንድን ነው የሚለው እንግዲህ በጌታ እስር የሆኑ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እኔና እናንተ ማለት የኤፌሶን ሰዎች እውነተኛ አማኞች የተጠራንበት ጥሪ አለ። እኛ ጥሪ ተቀብለናል። ጥሪ አግኝተናል። ጥሪ ያገኘነው ከዓለም አይደለም፣ ከኃጢአት አይደለም፣ ከሰይጣን አይደለም። ጥሪ ያገኘነው ከማን ነው? ከሰማይና ከምድር ከፈጣሪ ከእግዚአብሔር ነው። እና የክርስትና ህይወት ውስጥ ማንም ሰው ሆኖ ቢገኝ ጥሪ ተቀብሎ ነው የተገኘው። እግዚአብሔር ሰዎችን ይጠራል። ሰዎች ጥሪውን ሰምተው አሜን ይላሉ፣ ንስሐ ይገባሉ፣ ወደ እግዚአብሔር ይመለሳሉ። እግዚአብሔር ደግሞ በምሕረቱ ይቀበላቸዋል፣ ጥሪውን ሰምተው መጥተዋልና እና ቸርነቱንና ምሕረቱን ይገልጥላቸዋል። እና የክርስትና ጥሪ በጣም የከበረ ጥሪ ነው። ምናልባት በዚህ ምድር በጣም ትልቅ ጥሪ ወይም ክቡር ጥሪ ቢባል አሜሪካ ውስጥ ፕሬዚዳንት ትራምፕ ዋይት ሀውስ ውስጥ እንድትገኙና ምሳ እንድትበሉ ከባለቤቱና ከልጆቹ ጋራ ቢጠራችሁ መቼም ሰዎች ሁሉ በጣም ነው የሚደነቁት። ግን ይሄ አላፊ ነው፣ ለጊዜው ነው። ከአንድ ቀን በኋላም አይደገምም። ሁል ጊዜ ዋይት ሀውስ ልንቀመጥ አንችልም። ይዘው ያስወጡናል፣ ወይም ደግሞ በመጣንበት መንገድ እንወጣለን። ይሄኛው ግን የተለየ ጥሪ ነው። ይሄኛው የእግዚአብሔር ጥሪ ነው። አሁን ሐዋርያው ቅዱስ ጳውሎስ የሚናገረው በተጠራችሁበት መጠራታችሁ፣ እናንተ ጥሪ ተቀብላችኋል። ድሮ ኃጢአተኞች ነበራችሁ፣ በኃጢአት መተላለፍ ውስጥ ተጨመላልቃችሁ ነበረ። እንዳውም ይሄ ኤፌሶን ነው። የኤፌሶን መጽሐፍ ምዕራፍ ሁለት ቁጥር አንድ ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ ብሎ ይናገራል። ቲቶ ምዕራፍ ሶስት ቁጥር ሶስትም ላይ ልክ እንደዚሁ ይናገራል። እና ጌታ እግዚአብሔር ድምፁን አሰማችሁና ከዛ ከሞታችሁበት ቦታ ከመቃብራችሁ ውስጥ ፈንቅሎ አወጣችሁ። ድምፁን ሰማችሁ። መንፈስ ቅዱስ በውስጣችሁ አደገኛ ኃይለኛ ስራ ሰራ እና ከዛ የተነሳ ከሞት ነቃችሁ። ከሞት ወደ ህይወት ተሻገራችሁ። አሁን አዲስ ህይወት ተቀብላችኋል። ይሄ ሰማያዊ መለኮታዊ ዘላለማዊ አስደናቂ የከበረ በምድር እና በሰማይ ውስጥ ያለ ምንም ነገር የማይተካከለው ጥሪ ነው። ይሄ የተጠራችሁበት መጠራታችሁ ነው። ድሮ ወደ ጌታ ከመምጣታችሁ በፊት የጠፋችሁ ነበራችሁ። አሁን እዚህ ሉቃስ 15 ቁጥር 14ን ጽፌዋለሁ። የጠፋው በግ፣ የጠፋ ድሪም፣ የጠፋው ልጅ የተጻፈበት ቦታ ነው። ሉቃስ 15 ሶስት የጠፉ ነገሮች እና ጠፍታችሁ ነበረ። አሁን ግን በእግዚአብሔር ፈልጎ ፈልጎ ምን አገኛ ምን አደረጋችሁ አገኛችሁ። በጥሪው ውስጥ ስለዚህ፣ ይሄ በጣም ከባድ አስደናቂ እውነተኛ ጥሪ ነው እና የከበረ ጥሪ ነው። ጥሪው ከጨለማ ወደሚደነቅ ብርሃን አምጥቷችኋል። ጥሪው ከሰይጣን እስራት ወደ እግዚአብሔር ነፃነት አምጥቷችኋል። ጥሪው በጣም አስደናቂ የሆነ የቅዱስ የእግዚአብሔርን ሕይወት እንድትኖሩ ወደ ማስቻል አስደናቂ እውነታ ውስጥ አስገብቷችኋል። ስለዚህ እናንተ ጥሪ ያላችሁ ሰዎች ናችሁ። ዝም ብሎ ተራ ሰዎች አይደላችሁም። ክርስቲያን እኔ አሁን አንዳንድ ጊዜ ክርስቲያኖች ራሳቸውን እንደ ተራ ሲቆጥሩ በጣም ነው የማዝነው። በምድር ላይ ምንም ነገር ላይኖራችሁ ይችላል፣ ግን የሰማይና የምድር አምላክ እግዚአብሔር የጠራችሁ ሰዎች ናችሁ እና ስለዚህ ቦታችሁ፣ ስፍራችሁ ይሄን ለትቢት አይደለም የምናገረው። ቦታችሁ፣ ስፍራችሁ፣ ስታተሳችሁ በሰራዊቱ በእግዚአብሔር በሰራዊቱ ጌታ በእግዚአብሔር ዘንድ እጅግ በጣም የከበረ ነው። ሰይጣናት እናንተን እያዩ ይንቀጠቀጣሉ። ይፈራሉ፣ ይደነግጣሉ። እግዚአብሔር ከእናንተ ጋር ነው ሁል ጊዜ የሚሆነው። ስለዚህ አሁን እኛ ድሮ የቁጣ ልጆች ነበርን የሚልም ጥቅስ እዚህ ጋር ሀሳብ አስፈር ያለሁ አሁን ግን የእግዚአብሔር ምረት የተገለጠብን ሰዎች ነን እና በጣም የሚገርም የሚገርም እውነት ነው። በዚህ በመጠራታችን ውስጥ ያለው እውነት እዚህ ሁለት ጥቅሶችን አነብላቸዋለሁ። እዚህ ስላይዴ ላይ ዝም ብዬ ጥቅሶችን ብቻ ያስቀመጥኳቸው አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 እና ሁለተኛ ተሰሎ ቄ ምዕራፍ 2 ቁጥር 13 እና 14 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። መጀመሪያ አንደኛ ተሰሎንቄ፣ ወደ መንግስቱም ወደ ክብሩም ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና ብሎ ይናገራል። ተመልከቱ። ተጠርታችኋል ነው የሚላቸው፣ ለተሰሎንቄ ሰዎች ጳውሎስ ምን ይላችኋል? እንዴት ነው የተጠራችሁት? ወደ መንግስቱ ነው የተጠራችሁት። ወደ ክብሩ ነው የተጠራችሁት። ስለዚህ ወደ መንግስቱ ወደ ክብሩ የተጠራችሁ በጣም አስደናቂ እውነት ነው። እና ይሄ ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ መመላለስ አለባችሁ በዚህ ምድር ነው የሚለው። ሁለተኛ ተሰሎንቄ ምዕራፍ 2 13 እና 14 ላይ ደግሞ እንዲህ ይላል፣ ለዚህም የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። እናንተ የተጠራችሁት የጌታችንን የኢየሱስ ክርስቶስን ምን ለማግኘት ነው? ክብሩን የክርስቶስ ኢየሱስን ክብር የራሱን ክብር እንድታገኙ ነው የተጠራችሁት። በጣም የሚገርም ሀሳብ ነው። የጌታ ኢየሱስ ክርስቶስን ክብር በምድር ላይ ከምንም ነገር ጋር ማወዳደር አይቻልም። ምናልባት የጌታ ኢየሱስ ክርስቶስን ክብር ስናይ በጣም የምንደነቀው መንግሥተ ሰማይ ስንሄድ ነው። ነገር ግን ሐዋርያው ዮሐንስ በዮሐንስ ወንጌል ምዕራፍ አንድ ላይ የጌታ ኢየሱስ ክርስቶስን ክብር አይቷል፣ እና ክብሩን ባየበት ጊዜ ወደቀ። እንደዚህ ነው የሚለው፣ ላንብብላችሁ። በጣም የሚገርም ክብሩን አይቶ ራሱ መቆም አይቻልም በዚህ በምድር ላይ። በእርግጥ መንግስተ ሰማይ ስንገባ እኛም የተለወጠ ህሉና ስለሚኖረን ያን ጊዜ መቆም እንችላለን። ግን እንደዚህ ይላል እዚህ ጌታ ኢየሱስን በራእይ ሲመለከተው እዚህ ራእይ ምዕራፍ አንድ ላይ የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ ሰባት የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። ራሱ ጌታ ኢየሱስን ነው። እሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም፣ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለና ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም ሰባት ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይልና ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል። በጣም ክቡር ነው ጌታ ኢየሱስ። ከምንለው ከምንገምተው በላይ ክቡር ነው ጌታ ኢየሱስ። ይህንን ጌታ ኢየሱስን ማምለክ ይሄ በዚህ በጌታ በኢየሱስ መጠራት በምድር ላይ ከምንም ነገር ጋር የሚወዳደር አይደለም። ሰዎች በምንም ነገር በምድራዊ ነገር ሊገዙት የሚችሉት ነገር አይደለም። እኛ በነፃ እንካችሁ የተባልነው እና የተጠራንበት ጥሪ እና ጌታን እኔ ስለዚህ እውነት አመሰግናለሁ እና ይህ የከበረ ጥሪ ያለን ሰዎች ነን እና የከበረ ጥሪ ያለን ሰዎች መሆናችንን በአይምሯችን ውስጥ ካልሳልንና ካላስቀመጥን በዚህ ምድር ላይ ለእግዚአብሔር እንደሚገባ መመላለስ አንችልም። እና ለዚህ ነው ሐዋርያው ቅዱስ ጳውሎስ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ብሎ መጀመሪያ የተጠራንበት መጠራት በጣም ልዩ መጠራት እንደሆነ እንድንገነዘብ የፈለገው። በሁለተኛ ደረጃ ይህ ከማሳሰቢያ ይዘት ቀጥሎ የምናገረው ለከበረ ጥሪ ተገቢ ተግባራዊ ህይወት አስፈላጊ እንደሆነ ነው። ስለዚህ ይሄ የከበረ ጥሪ ነው ብያችኋለሁ። እውነት ነው፣ በጣም የከበረ ጥሪ ነው። ግን ለዚህ ለከበረ ጥሪ ተግባራዊ ህይወት አስፈላጊ ነው። ለዚህ ነው ጳውሎስ እንደሚገባ ይቅርታ፣ ተመላለሱ በማለት የተናገረው። እንግዲህ ምንድን ነው ሀሳቡ መሰላችሁ? በህይወታችን ዘመን ሁሉ የከበረ ጥሪ የተቀበልን ሰዎች በመሆናችን በምድር የምንኖረው ኑሮ፣ ህይወታችን፣ መውጣት መግባታችን ይሄ መመላለስ የሚባለው ነገር ይህንን ነው የሚያሳየው። ለዚህ ለከበረ ጥሪ የሚገባ መሆን አለበት ነው ማለት ሀሳቡ። ተግባራዊ የሆነ ወጥነት ያለው የክርስትና ኑሮ መኖር አለባችሁ የሚል ሀሳብ ነው። ምን ማለት ነው? የክርስቲያን ኑሮ ቀጣይነት ያለው ያልተደበላለቀ፣ ዛሬ ሞቅ ነገ ቀዝቀዝ የሚል ወይም ደግሞ እዚህ ከበሮ እየተደለቀ ሆይ ሆይ ተብሎ በኋላ ኃጢአት የሚፈጸምበት አይነት ህይወት አይደለም። ወጥነት ያለው እዚህም፣ ክርስቲያን ቤትም ክርስቲያን፣ ስራም ቦታ ክርስቲያን፣ ትምህርት ቤትም ክርስቲያን፣ የትም ቦታ ክርስቲያን መንገድ ላይ ስንነዳ ክርስቲያን። እኔ አንድ ሰው አውቃለሁ፣ እዚያ ለንደን ጌታን ተቀበለ። እንግሊዛዊ ነው እና በጣም አብረን ነበርን ብዙ ጊዜ እና ጌታን ከመቀበሉ በፊት በጣም አደገኛ ሾፌር ነው እና እናት ሁሉ ያውቁታል። በጣም ሳቂታ ነው ደሞ እንግሊዛዊ ነው። እና መንገድ ላይ ሲሄድ በጣም ጥሩ ሾፌር ስለሆነ ሰዎች ትንሽ ስህተት ሲሰሩ እንትኑ መስተዋቱን ዝቅ አርጎ ሳይሳደብ አይሄድም። በቃ ይሳደባል። ይህ ምናምን ይህ ምናምን የሚል ሰው በኋላ ጌታን ሲቀበል ሙሉ ለሙሉ ተለወጠና፣ አሁን ሰዎች ስህተት ሲሰሩ መንገድ ላይ አይ ተሳስቶ ይሆናል ወይ አዲስ ሾፌር ይሆናል እንደዚ አይነት አመለካከቱ ኢሚዲየትሊ ተለወጠ። እና እግዚአብሔር አመለካከታችንን፣ አስተሳሰባችንን፣ ህይወታችንን በሙሉ ነው የሚለውጠው እና ለዚህ ለከበረው ጥሪ ስንኖር ነገራችን በሙሉ ይለወጣል ማለት ነው እና ጥሪው የሚጠይቀው ተግባራዊ ህይወት አለ። የሚጠይቀው ተግባራዊ ህይወት አለ። ጥሪው በተጠሩ ሰዎች ውስጥ የሚያስቀምጠው ተግባርና ኃላፊነት አለ ማለት ነው እና ክርስቲያን ስንሆን እንደፈለገን መሳደብ አንችልም። እንደፈለገን መቆጣት አንችልም። ክርስቲያን ስንሆን ቆም እንላለን ረጋ እንላለን። ሰዎች ለምን ምን እንደተናገሩ እናስባለን እና ነገሮችን በእግዚአብሔር ፊት በመጀመሪያ እናቀርባቸዋለን። እርምጃ እና ውሳኔ ከመውሰዳችን በፊት ለሐሜት አንሮጥም። ክርስቲያኖች ከሆነን በጌታ መንፈስ ቅዱስ ቁጥጥር ውስጥ ነው የምንሆነው። በሱ መመራት ውስጥ ነው የምንሆነው። ለእኛ ትልቁና ዋነኛ ነገር የእግዚአብሔርን ቃል እንደሚገባ ማንበብና እንደ እግዚአብሔር ቃል ሁልጊዜ ለመኖር ራሳችንን መስጠት ነው። እንደሚገባ ተመላለሱ። ሕይወቱ የሚጠይቀው ተግባራዊ ሕይወት አለ። ክርስቲያን ዝም ብሎ ሰው አይደለም ነው ጳውሎስ እየተናገረ ያለው። እናንተ የኤፌሶን ሰዎች ሆይ እንደሚገባ መመላለስ አለባችሁ። ለህይወቱ የሚጠይቀው ጥያቄ አለ። ተመልከቱ፣ ጥሪው እኮ ከባድ ነው፣ ልዩ ነው፣ አስደናቂ ነው፣ ክቡር ነው። ይህንን ክቡር ጥሪ አግኝታችሁ እንዴት ተራ ሰው ትሆናላችሁ? ይህንን ክቡር ጥሪ አግኝታችሁ እንዴት እንደ ዓለማውያን አክት ታደርጋላችሁ? ይህንን ክቡር ጥሪ አግኝታችሁ እንዴት እንደ ዓለማውያን ልትመላለሱ ትችላላችሁ? ሊሆን አይችልም የሚልን ነገር ነው ጳውሎስ እየተናገረ ያለው እና እናንተ ይህን ክቡር ጥሪ ከማግኘታችሁ የተነሳ የተሻለ ሰማያዊ አገር አላችሁ። ዜግነታችሁ ተቀይሯል። እናንተ እግዚአብሔራውያን ናችሁ፣ መንግስተ ሰማያዊያን ናችሁ። ትኩረታችሁ በሰማያዊው ነገር ላይ መሆን አለበት። አንዳንዶቻችን በየቀኑ ልዩ ልዩ ጥቃቅን ነገሮችን ስናደርግ ለጥቃቅን ነገሮች ስንብ ተከተክ የመጽሐፍ ቅዱስን የመንፈስ ቅዱስን የእግዚአብሔርን ነገር ወደኋላ ጥለን በየቀኑ ያልማድ እየሆነ ወደኋላ ወደኋላ ወደኋላ እየሄድን ስንሄድ እንገኛለን። ይህ መሆን የለበትም። እንደሚገባ ተመላለሱ። ምክንያቱም የተጠራችሁበት መጠራት በጣም ልዩ ነው። አንዳንድ ነገሮችን በተጠራንበት መጠራት ያገኘናቸውን አንዳንድ ነገሮችን ቅድም ተናግሬያለሁ። ከጨለማ ወደ ብርሃን መውጣት፣ ከኃጢአት ወደ ይቅርታ መምጣት፣ ከሰይጣን ስርዓት ወደ እግዚአብሔር ነፃነት መምጣት በጣም ማንም ሰው ሊያደርግልን የማይችሉ ነገሮች ናቸው። ይህ ክቡር ነገር ነው እና ይህንን ክቡር ነገር እንዴት ችላ እንለዋለን? እና ችላ እንዳትሉ ተገቢ መመላለስ ማድረግ አለባቸው። ጠዋት እዚህ ዶክተር ዋይገል ስፐርጄን የተባለው ሰውዬ የሰማውን አንድ ታሪክ እያለቀሰ ሲናገር ነበር። በጣም የሚገርም ነው። ስለ መስጠት ነው፣ ስለ አስራት፣ ስለ መባ መስጠት በተከታታይ ለማስተማር ጀምሯል። እና ስፐርጄን የተባለው ሰውዬ አንዲት ሴት ስሟን ጠቅሷታል። ስሟንም በፎቶ ሲያሳየን ነበር እና አንድ ታሪክ ነገረች። እውነተኛ ታሪክ ነው። በእንግሊዝ ሀገር በጣም ሀብታም የነበረ ሰው ታሪክ ነው። እና የሀብታም ሰውዬ በጣም ረዘም ያለ ታሪክ ነው። አንድ አምስት አስር ደቂቃ ይፈጃል። እና እዛ ውስጥ አልገባም። ግን ሰውየው ብዙ ነገር እግዚአብሔር አድርጎለታል እና ለሚሽን አገልግሎት ገንዘብ ስጥ ተብሎ አላደርገውም አለ እና ራሱ ጌታ የሆነ ከስ ሰው አይነት ሰው ሆኖ ቤት ውስጥ ገብቶ ለሚሽን አገልግሎት ገንዘብ እንድሰጠኝ ይፈልጋለሁ። አ የለኝም የለኝም አለ። እንደገና እሺ፣ ውጭ ሀገር ስለሆነ ይሄ ምናልባት በጣም ላሳስብ ይችል ይሆናል ግን እዚህ አካባቢያችን አንድ ትምህርት ቤት አለ። በጣም ፈራርሷል እና የድሀ ልጆች የሚማሩበት ነው። ያንን ማስጠገኛ የሚሆን ገንዘብ ስጠን ብሎ ይጠይቀዋል። ኖ ኖ ኖ ገንዘብ የለኝም ምናምን አለ። ከዛ እንደገና ደግሞ እሺ ይህም ደግሞ ምናልባት አያሳስብ ይሆናል ግን እዚህ ጋር ደግሞ አንድ የሆነ ቸርች አለ፣ በጣም አገልጋዮች ተቸግረው በገንዘብ እርዳታ ያስፈልጋቸዋል ብሎ ሲለው እኔ ገንዘብ የለኝም ብሎ ጮህበት። እና ጌታ መሆኑን አላወቅም። በኋላ ጌታ ፊቱ ያኮስ ማና የነበረው ሰው ተለውጦ ምን አለው? የዛሬ አምስት ዓመት ልጅህ ልትሞታማ በነበረችበት ጊዜ በጣም አልቅሰህ ጸልየህ ልጅህን ፈውሽ የልህ ነበር አለው። ሰማሁ እኔ የዛሬ አስር ዓመት ደግሞ ብዙ ችግር ውስጥ ውስብስብ ሁኔታ ውስጥ ገብተህ ጸልየህ ጸሎትህን ሰምቼ ከዛ ውስብስብ ሁኔታ ውስጥ አወጣሁ ትዛ አይልህም? አለው ከዛ የዛሬ 15 ዓመት፣ በየ አምስት ዓመቱ የሆነውን ነገር ነው ያስታወሰው። ያን ጊዜ ሰዎች ሁሉ ከተውህ የተለያየ ምስቅልቅል ነገር ውስጥ ገብተህ መንገድ ለመንገድ እያለቀስክ ጌታ ሆይ፣ ከዚያ አውጣኝ ብለህ በነበርክ ጊዜ ሰምቼ አወጣሁ። እኔ አሁን ለሚሽን አገልግሎት ከተረፈ ነገር ነው ስጠኛ እያልኩ ያለው፣ ግን ልትሰማኝ ፈቃደኛ አይደለህም። እኔም ካሁን በኋላ ምንም አይነት ችግር ውስጥ ብትገባ ልሰማህ ፈቃደኛ አልሆንም ብሎ እንዳለው እና ሰውየው ወዲያውኑ አልቅሶ እንደወደቀና በእግዚአብሔር ፊት ንስሐ እንደገባ ራሱ ፓስተር እያለቀሰ ነበር የሚያነባው። እንትኑን እና ምን ልላችሁ ፈልጌ ነው፣ በእግዚአብሔር በተገቢ መንገድ ተገቢ ለክርስትና እምነት ተገቢ በሆነ መንገድ የማንመላለስ ምክሩን የማንሰማ ከሆነ አንድ ቀን እኛም የማንሰማበት ጊዜ ሊመጣ እንደሚችል ማሰብ አለብን። እግዚአብሔርን መስማት መልካም ነው። እግዚአብሔርን መስማት ራሳችንን ከመስማት እግዚአብሔርን መስማት እግዚአብሔርም የምንሰማው በቃሉ ውስጥ ነው። እንግዲህ ቆላሲያስ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ ይኸው ጳውሎስ እንግዲህ፣ ከክርስቶስ ጋር ከተነሳችሁ፣ ማለት ክርስቲያን ከሆናችሁ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምክንያቱም እናንተ የተቀበላችሁ ጥሪ ሰማያዊ ነው፣ መለኮታዊ ነው፣ መንግስተ ሰማያዊ ነው። ስለዚህ ያ የመንግስተ ሰማይ ህይወት በውስጣችሁ እዚህ ምድር ላይ እንዲገለጥ እግዚአብሔር አምላክ ይፈልጋል እና ክርስቶስን እንደሚወክል ሰው የመንግስተ ሰማይ ዜጋ እንደሆነ ሰው እንደ አምባሳደር በአምባሳደር ደረጃ ነው እዚህ ምድር ላይ መኖር ያለባችሁ። ምክንያቱም ዜግነታችሁ መንግስተ ሰማያዊ ነው። በከፍተኛ ደረጃ ላይ ልዩ የሆነ ሁኔታ ውስጥ ነው የገባችሁት። ምድራዊ ነገር እና ከዚህ ፍጹምነት ዝቅ ያለ ነገር ሊያረካችሁ አይገባም። ክርስቶስን መስላችሁ መመላለስ አለባችሁ። ይህንን ስናገር ፍጹማን ሆናችሁ በጌታ ፈቃድ ለመጽናት መጽኑ ሆናችሁ ለመመላለስም ማሰብ አለባችሁ እና እዚህ ጋር ኤጳፍራ ጸሎት የሚል ጸሎትን አስቀምጫለሁ። ቆላሲያስ ምዕራፍ አራት ቁጥር አስራ ሁለት ላይ ኤጳፍራ የሚባል ሰው የቆላሲያስ ለቆላሲያስ ሰዎች አሁንም ሮም እስር ቤት ውስጥ እንዳለ የጻፈው ሌላው ደብዳቤ ነው። የቆላሲያስ ሰዎች ምዕራፍ አራት ቁጥር አስራ ሁለት ላይ የኤጳፍራን ጸሎት ጳውሎስ አስቀምጦታ ያላችሁ እና የተለየ ጸሎት ነው። ምንድን ነው የሚለው ጸሎቱ? ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል ብሎ በእግዚአብሔር ፈቃድ ሁሉ ተረድታችሁና ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል እና የሚገርም ነው። ፍጹማን ሆናችሁ እንድትቆሙ በእግዚአብሔር ፈቃድ ሁሉ ተረድታችሁ የእግዚአብሔርን ፈቃድ ሙሉ ለሙሉ አውቃችሁ በእግዚአብሔር እውነትና በእግዚአብሔር ጸጋ ፍጹማን ሆናችሁ እንድትቆሙ ኤጳፍራ ምን ያደርጋል? ኦ ጌታ ሆይ የቆላሲያስ ሰዎችን እባክህ በእምነት በጸጋ በኃይል ያንተን ፈቃድ በማወቅ በመረዳት እንዲቆሙ እርዳቸው እያለ ይጸልይ ነበረና ጳውሎስ ሰምቶታል። ይሄ እውነተኛ ጸሎት ነው። የዚህ ዘመን ሰዎች እና አንዳንድ አገልጋዮች ጸሎት ቢሆን ምንድን ነው ሐሳባቸው? ምድራዊ ነገር ላይ ተራ ነገር ላይ ነው ሰዎች የሚያተኩሩት። በጣም የሚገርም የሚገርም ተራ ነገር ላይ የእግዚአብሔርን ነገር የእግዚአብሔርን ጸጋ የእግዚአብሔርን ፈቃድ መረዳትን ማወቅ ከብር ከወርቅ፣ ከቤት፣ ከንብረት ከምንም ነገር የበለጠ ነገር ነው። ይሄንን ነው ኤጳፍራ ፍጹማን ሆናችሁ እንድትቆሙ። ስንት ጊዜ ነው የሚጸልየው? ሁል ጊዜ ነው የሚጸልየው ስለእናንተ በጸሎቱ ይጋደላል። በጣም ተግቶ ይጸልያል። ስለዚህ ለከበረው ጥሪ ተገቢ የሆነ ተግባራዊ ሕይወት መኖር አለብን ነው የዚህ የ2018 ዋና ሀሳብ አድርጋችሁ እንድትይዙልኝ የምፈልገው። በጣም ልዩ በረከትን እግዚአብሔር ይባርከናል እንደዚህ አይነት ተገቢ የክርስትና ህይወት ተግባራዊ የክርስትና ህይወት የሚኖረን ከሆነ። እና ሌላው ነጥቤ የተጠቀሱት ተግባራዊ ነገሮች ዝርዝር የሚል ነው። የተጠቀሱት ተግባራዊ ነገሮች ዝርዝር ፈጠን ፈጠን ብዬ እናገራቸዋለሁ። እንደምታዩት እዚህ ከቁጥር ሁለት ጀምሮ በትህትና ሁሉና በየዋህነት በትግስትም እርስ በርሳችሁ በፍቅር ታገሱ ብሎ በሰላም ማሰራ የመንፈስን አንድነት ለመጠበቅ ትጉ ብሎ ይናገራል እና የተጠቀሱት ተግባራዊ ነገሮች ዝርዝር ተጽፏል። ተገቢ የሆነ ኑሮ ለእግዚአብሔር ለጥሪያችን የሚመጥን ጥሪያችንን ያማከለ ህይወት መኖር ስንጀምር እነዚህ ሶስት ነገሮች በጣም አስፈላጊ ናቸው። አንደኛ ትህትና፣ ሁለተኛ የዋህነት፣ ሶስተኛ ትዕግስት። እነዚህ ሶስቱም የመንፈስ ቅዱስ ስራዎች ናቸው፣ በውስጣችን የሚሰሩ ስራዎች። ትህትና ትዕቢት የሌለበት ራስን ከሌላው ከፍና ልዩ አድርጎ የመመልከት ህይወት የሌለበት ሁልጊዜ ለሌሎች ጥቅም፣ ለሌሎች ክብር፣ ለሌሎች ደህንነት በእውነት በማሰብ መመላለስ ማለት ነው። ትህትና አንዳንድ ሰዎች ምንም ነገር ሳይኖራቸው ኩሮዎችና ትምክህተኞች ትዕቢተኞች ናቸው። ትዕቢት የማን ስራ ነው? የሰይጣን ስራ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ትሑታንን ይባረካል፣ ትዕቢተኞችን ግን ይቀጣል ይላል። በትዕቢተኞች ላይ ይፈርዳል። ሰይጣን ወደቀ የተባለው ከመንግስተ ሰማይ በትዕቢቱ እንደሆነ መጽሐፍ ቅዱስ ይናገራል። እና እናንተ በዚህ በምድር ተግባራዊ የክርስትና ህይወት እንደሚገባ ስትመላለሱ ህይወታችሁ በሙሉ በምን የተሞላ መሆን አለበት? በትህትና። ሁለተኛ የዋህነት ይላል። ይሄ የዋህነት እንደዚህ ብዬ ገልጨዋለሁ፣ ነገሮችን በቅንነት መመልከት የነገሮችን ጠቃሚ ጎናቸውን ማየት እና የነገሮችን ጠቃሚ ጎን መመኘት፣ ነገር ግን ተናዳፊ አለመሆን፣ ነገሮችን በጠማማ መንገድ አለመተርጎም። ብዙ ሰዎች እንደዚህ አይነት ባህሪ ያላቸው ነገሮችን ወዲያውኑ በጠማማ መንገድ መተርጎም እና መናደፍ፣ ሰዎችን በቃ አታክ ማድረግ፣ እንደዚህ አይነት ልማድ ያላቸው ሰዎች አሉ በክርስቲያን ማህበረሰብ እንኳን ውስጥ እና በጣም አሳፋሪና ነውር የሆነ ነገር ነው እና ሰፋ ያለ የቅንነት የተሞላው ነገር እንዲኖረን ጌታ ኢየሱስ ይፈልጋል። ለዚህ ነው ጌታ ኢየሱስ እኔ በልቤ የዋህ በነፍሴ ትሁት ነኝ ብሎ በማቴዎስ ወንጌል ምዕራፍ 11 28 እስከ 29 ላይ የተናገረው። ሌላው ትዕግስት ነው። ነገሮችን ሰፋ ባለ መንገድ መመልከት እና ቶሎ ወይም ቸኩሎ በሁኔታዎች ላይ እርምጃ ከመውሰድ መቆጠብ፣ ቆም ብሎ ነገሮችን ማየት። መከራ ሊሆን ይችላል፣ ፈተና ሊሆን ይችላል እና እኔ እዚ ጋ ምን የሚል ነገር አስፍር ያለው ድሮ እኛ ልጆች ሆነን ተውቻለኝ ወደ ተውቻለኝ ወደ የሚል ዘፈን እናቅ ነበር አይደል። ተውቻለኝ ወደ ሲቀር ለሚቀረው ምን ነው መናደደ የሚል እና እንዳውም ዘፋኙ እዛ ላይ ላስቻለው ሰው ሆድ አለ ከምን ይሰፋል ከአገር ይሰፋል ብሎ ተናገረና፣ ልበሰፊነት ይህ ትዕግስት የሚባለው ነገር ነገሮችን ሰፋ አድርጎ ማየት እና እንደዚህ እንደዚህ አይነት ነገሮች ይኑራችሁ። ጌታ የሱስ ታጋሽ ነበር፣ ትሁት ነበር፣ እና ደግሞ ምን ነበረ የዋህ ነበር። ልክ ይሄ የእግዚአብሔር መንፈስ ስራ ነው። በውስጣችን በእንደዚህ አይነት መንገድ መገለጥ ያለበት እነዚህን ሶስቱን ነገሮች ይዛችሁ አለ ሐዋርያው ቅዱስ ጳውሎስ ዝርዝር ተግባራዊ የህይወት መገለጫዎች ናቸው እና እርስ በርሳችሁ በፍቅር ታገሱ። እርስ በርስ አሁን አብረን ስንኖር አብረን ስናመልክ ስንወጣ ስንገባ ነገሮችን አንዳችን ሌላውን የሚያሰናክል ነገር እንኳን ብናይ ታግሰን በፍቅር እየታገስን አንዳንድ ጊዜ አንዳንድ ነገሮችን እንዳላየን አይተን እንዳልሰማ ሰምተን ሰምተን እንዳልሰማ ማለፍ ይኖርብናል ማለት ነው። በፍቅር ስንታገስ በችግር ውስጥ ሌላውን በተገቢ መንገድ እንዴት ማገልገል እንዳለብን ልናይ እንችላለን ማለት ነው። አሁን እንደዚህ አይነት ህይወት ሲኖረን እኔ ለሬዲዮ ሳዚ ሳገለግል አንዳንድ ነገሮች በተለይ በባልና በሚስት ህይወት ላይ ተናግሬያለሁ። ምን ብያቸዋለሁ መሰላችሁ? አንዳንድ ችግሮች ሚስቴ ቢኖራት ወይም ባል ቢኖረው ባል ሚስትን ያንን ችግር አስመልክቶ የማገለግልበት ሚስቴን የማገለግልበት ፍቅሬን የማሳይበት አጋጣሚ አገኘሁ ብሎ በዛ አጋጣሚ በዛ እሷ ባለችበት ችግር ውስጥ ይህንን እድል አገኘሁ ብሎ እሷን ለማገልገል መነሳት አለበት። ሚስትም እንደዚሁ ባል አንዳንድ ችግሮች ቢኖሩት ለመጠቅጠቅ፣ ለመቀጥቀጥ ወይም ለመስደብ ከመነሳት ይልቅ ባሌን በዚህ በኩል ቆሜ ላግዘው እድልና አጋጣሚ አገኘው ላገለግለው ማለት ነው ያለባቸው ሰዎች። ልክ አባትንም እናትንም ልጅንም እንደዚህ ጠቅላላ የምናገለግልበት አጋጣሚ ያገኘን ብለን አጋጣሚዎችን ለማገልገል ፍቅራችንን ለመግለጥ መጠቀም አለብን እና እንደዚህ አይነት ተገቢ ህይወት እንዲኖረን እግዚአብሔር አምላካችን ይፈልጋል። እና በዚህ የሚቀጥለው ነጥቤ የምናገረው የመንፈስን አንድነት መጠበቅም ሌላው እንደሚገባ መመላለስ ወጥነት ያለው የሕይወታችን መግለጫ ነው እና የመንፈስን አንድነት መጠበቅ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ብሎ ጳውሎስ የመንፈስ አንድነትን መጠበቅ ተገቢ መመላለሶች መካከል አንዱ እንደሆነ ይናገራል። ክርስትና በጣም አስደናቂ እውነት ነው። ከክርስትና ጥሪዎች አንዱና ጌታን ደስ የሚያሰኘው ነገር የመንፈስ አንድነትን ጠብቆ መመላለስ ነው። የእኛ ጥሪ የክርስትና ጥሪ ይህንን ይጠይቃል። አሁን እኔ በጣም በማዘን የምናገረው እዚህ ጋር ብዙ እዚህ አሁን ምንድነው አትላንታ አካባቢ የምንሰማቸው ነገሮች አሉ። ዋሽንግተን ዲሲ አካባቢ የምንሰማቸው ነገሮች አሉ። በየቤተ ክርስቲያኑ ትርምስ አለ። የመንፈስን አንድነት ለመጠበቅ ሰዎች ስለማይተጉ ነው እና ይሄ የመጠራታችን ተገቢ አንዱ የህይወት ገጽታ እንደሆነ ሰዎች ባለማወቃቸው ነው። ክርስትና ለግል ጥቅም፣ ለግል ዝና፣ ለግል ጉራ አይነት ተደርጎ ስለተወሰደ፣ በዘረኝነት ደግሞ በቡድነኝነት ሰዎች እየተናወጡ ነው። እና በጣም አሳዛኝ በሆነ መንገድ ክርስትና እምነትም እየተሰደበ ነው። እና ብቻ ለማንኛውም አሁን ጥሪያችን አንድነት የመንፈስ አንድነትን እንድንጠብቅ ከወጥነት ካለው ተግባራዊ ህይወታችን አንዱ የመንፈስ አንድነትን ጠብቆ አንድ ላይ በአንድ ልብ፣ በአንድ ሀሳብ፣ በአንድ አላማ፣ በአንድ ፈቃድ፣ በእግዚአብሔር ፈቃድ ውስጥ መኖርን መመላለስን ይጠይቃል። ይሄ በጣም አስፈላጊ ነው። መጽሐፍ ቅዱስ የሚናገረውን ይሄንን የእኛ ሀገር ሰዎች ድር ቢያብር ምን ይሉታል? አንበሳ ያስር ስለዚህ አንድነት ሲኖረን የማይበጠስ የማይለያይ አንድነት ሲኖረን በጣም ብዙ ስኬቶች በአገልግሎታችን ውስጥ በቤተክርስቲያናችን ውስጥ በሀሳባችን ውስጥ እንደሚኖር ምንም ጥርጥር የለውም ግን ለምንድን ነው ምንድን ነው ምክንያቱ የመንፈስ አንድነት ጠብቁ የተባለበት ምክንያት ከቁጥር አራት እስከ ስድስት ላይ ያሉትን ጥቅሶች ስትመለከቱ በጣም ትደነቃላችሁ ምን ይላል ቁጥር አራት በመጠራታችሁ አሁን እንግዲህ በመጠራታችንም በተመለከተ ነው እንደሚገባ መመላለስ ያለብን። በመጠራታችሁ በአንድ ተስፋ እንደ ተጠራችሁ፣ አንድ አካል አንድ መንፈስ አለ፣ አንድ ጌታ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ ሰባት ጊዜ አንድ አንድ አንድ የሚለውን ነገር ሲጠቅስ ታያላችሁ። እንግዲህ የመንፈስ አንድነት መጠበቅ ያለብን ከነዚህ ምክንያቶች የተነሳ ነው። አንድ ተስፋ ነው ያለን እኛ ክርስቲያኖች ነን። ተስፋችን አንድ ነው። ሁለት ሶስት አይነት ተስፋ የለንም። ለቴዎድሮስ ሌላ ተስፋ፣ ለእኔ ሌላ ተስፋ፣ ለኤልሳ ሌላ ተስፋ፣ ለሻሎም ሌላ ተስፋ የለም እንደዛ የሚባል ነገር የሁላችንም ተስፋ አንድ ነው። ተስፋችን ምንድን ነው? በክርስቶስ ኢየሱስ ላይ በመታመን መንግስተ ሰማይ መግባት ነው። ፊኒሽድ። ያ ተስፋ እንዳለን ምናምን ከሆነ አንድነት የማይኖረን ምክንያት ሊኖር አይችልም። ሌል የተለያየ ቦታ ስለማንገባ ለአንዳችን ግራውንድ ፕላስ ስሪ፣ ለአንዳችን ጀስት ቤዝመንት አይደለም። አንድ ተስፋ ነው የምንገባው አንድ ተስፋ እንዳውም ምን ይላል? አንድ አካል ነው። አካሉ ራሱ አንድ ነው። ክርስቶስ ኢየሱስ ክርስቶስ ውስጥ ነው የምኖ ነው። ስለዚህ ሌላ አንድ የማያደርገን ምንም ነገር ሊኖር አይችልም። አንድ መንፈስ በውስጣችን መኖር ያለበት የሚኖረውም የተሰጠን አንድ መንፈስ መንፈስ ቅዱስ ነው። ስለዚህ አንድ ማያደርገን ምንም ነገር የለም። እኔ እነዚህን ሰባት ምክንያቶች ከጠቀስኩ በኋላ እነዚህን እዚ ጋር እንደው ካስቀመጥኩላችሁ በኋላ የሚገርማችሁ ነገር የብዙዎች መለያየት ችግሩ አንድ የሚያደርጉን ነገሮች ላይ ፎከስ አለማድረግ ነው። አሁን አሁን እነዚህ ሰባት ነገሮች አንድ የሚያደርጉን ነገሮች ናቸው። ግን ሰዎች እነዚህን ትተው ምን ላይ ያያሉ መሰላችሁ? ዘር ላይ ይመጣሉ እና ቡድን ላይ ይመጣሉ። እነዚህ በቡድን በዘር በቡድንና በዘር በተለያየ ደግሞ ልዩ ልዩ ሰዋዊ አመለካከቶች አንድ መሆን አይቻልም። ስለዚህ የብዙዎች አንድነት የሚፍረከረከውና የተፍረከረከው ብዙ ቤተ ክርስቲያኖች እየተሰቃዩ ያሉት አንድ የሚያደርጋቸውን ነገር ስለማያስቡና በዛ ላይ ፎከስ ስለማያደርጉ ነው። ትኩረት ስለማያደርጉ ነው። እኛ ግን የመንፈስን አንድነት መጠበቅ ምክንያት አለን። ምክንያቱም አንድ ተስፋ ነው ያለን፣ አንድ አካል ነው ያለን፣ አንድ መንፈስ ነው ያለን፣ አንድ ጥምቀት ነው የተጠመቅነው። ነው ጥምቀቱ አንድ አይነት ነው፣ አንድ ሃይማኖት ነው፣ አንድ እምነት ነው። እና ደግሞ በሁላችንም ውስጥ የሚሰራ አንድ አባት ነው፣ እሱም እግዚአብሔር አብ ነው። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ እነዚህን ነገሮች ዓመቱን በሙሉ እንድናስብ ከዛም በኋላ እንኳን ባሉት ዘመናት እንድናስብ እግዚአብሔር አምላካችን ይፈልጋል። ግን ይህንን አንድነት መጠበቅ የሚቻለው እንዴት ነው ለሚለው ጥያቄ ጳውሎስ የተናገረው የመንፈስን አንድነት በሰላም ማሰሪያ ለመጠበቅ ትጉ ነው የሚለው እና የሰላም ማሰሪያ የሚባልን ነገር ነው የጠቀሰው። ጥቂት ገለጻ ሰጥቼ አልፋለሁ። ሀሳቡ በዚህ በግሪኩ ላይ ስታዩት የሰላም ገመድ ነው የሚለው። ማለት እኛን አንድ አድርጎ ያስተሳሰረን ያቆራኘን ማቆራኛ ነገር ነው። አሁን ይሄ እኛ የተቆራኘንበት የተያያዝንበት ነገር ነው ያ ሰላም ያለበት መሆን አለበት። ሁከት፣ ጭቅጭቅ፣ አለመግባባት ወይም ሌላም ሌላም ነገር መኖር የለበትም። የመንፈስ ቅዱስ አንድነት የሚጠበቀው በሰላም ማሰሪያ ብቻ ነው። ቀጥሎ በትጋት ነው ማለት የአንድነቶቻችንን ምክንያቶች ማሰብ፣ የልዩነቱ ምክንያቶችን መዝጋት አለብን የሚለውን ለማስታወስ ነው። እግዚአብሔር ይመስገን። እና በመጨረሻ አራት የማጠቃለያ ነጥቦች፣ ነጥቦቹን ብቻ ጠቅሼ ወደ ማጠቃለያ ልመጣለሁ። ሐዋርያው ቅዱስ ጳውሎስ እነዚህን ነገሮች ሲናገር ምንድን ነው ያነሳሳው የሚለውን ነገር ስትመለከቱ አራት ነገሮችን ጠቅሻለሁ። አንደኛ እነዚህ በተግባር በክርስትና እምነታችን መመላለሳችን ለእኛ የደስታችንና የሰላማችን ምንጭ ስለሆነ ነው። በጌታ እውነት ላይ የሚጸና ክርስቲያን ብቻ ነው ደስተኛ ክርስቲያን። በጌታ እውነት ላይ የማይጸና ክርስቲያን ደስተኛ ሊሆን አይችልም። ሁል ጊዜ መከራ፣ ፈተና፣ ውጣውረድ እና ህመም የኃጢአት ውጤት አይለየውም ማለት ነው። ሁለተኛ አባል የሆንንበት ቤተ ክርስቲያን ውስጥ ጠቀሜታ ስላለው ነው። እኛ እነዚህን ተግባራዊ በተጠራንበት መጠራት እንደሚገባ ስንመላለስ አባል የሆንንበት ቤተ ክርስቲያን ሰላም ያለባት ቤተ ክርስቲያን ትሆናለች። እረፍት እርካታ ያለባት ቤተ ክርስቲያን ትሆናለች እና እነዚህ እነዚህ ነገሮች ሁሉ ሀሳቡ ውስጥ እንዳሉ እንድናስብ ነው። ሶስተኛ፣ በዚህ በአራት የማጠቃለያ ሀሳቦች ውስጥ በዙሪያችን ላለው ዓለም ታላቅ ምስክርነት ስላለው ነው። አሁን በመጠራታችን በዚህ ልዩ ክቡር ጥሪ አማካኝነት እንደሚገባ የምንመላለስ ከሆነ በዙሪያችን ያለው ዓለም ዓለም በኃጢአት ጭምልቅልቅ እየወደቀ ያለው ዓለም ውስጥ ያሉ ሰዎች በእኛ ውስጥ የሚሰራ ሌላ ፕሪንስፕል ሌላ መርሆ እንዳለ እያዩ እናንተ ትክክለኞች ናቸው እናንተ በጣም የተለያችሁ ናችሁ ብለው የተለየንበትን መንገድ ለማወቅ እንዲጠይቁ ያስገድዳቸዋል። እና ያ ደግሞ ምስክርነት ይከፍትልናል፣ ነፍሳትም በእውነት ይድናሉ። እግዚአብሔር በእውነት ይርዳን። አራተኛ በዘላለማዊ ሁኔታችን ውስጥ ስለሚንጸባረቅም ነው። በዚህ እንደሚገባ የምንመላለሰው መመላለስ በእርግጥ በዘላለማዊ ሕይወታችን ውስጥ የሚንጸባረቅ ነገር ነው እና የክርስቶስ አካል መሆናችንን አንድ ጌታ ያለን መሆናችንን ለእኛ ለሞተልን ለክርስቶስ ኢየሱስ እኛ ደግሞ ህይወታችንን በመሰዋት እንደቃሉ በሱ ጸጋ ለመኖር መወሰናችን ትልቅ ምስክርነት በመንግስተ ሰማይ ያለው ነገር እንደሆነ እንድናስብ እግዚአብሔር አምላካችን ይወዳል። ስለዚህ በ2018 ይሄ በህይወታችን በሙላት እንዲገለጽ እግዚአብሔር አምላካችን ይርዳል። ጌታ ኢየሱስ ይባርካችሁ። አሜን።